አሜሪካ መራሹ ጦር ኢራቅን እስከወረረበት እስከ 2003 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ከታሪካዊቱ ሀገር ታሪካዊ ደማቅ ውብ ከተሞች አንዷ ነበረች ፋሉጃ። አሁን ግን የፍርስራሽ ክሳይ ቆሻሻዋ ክምር ከህንፃ ቤት መሳጅዶቿ ጋር ፉክክር ገጥመውባታል። ከ ከ326 ሺህ በላይ ህዝብ ነበረባት። የአሜሪካ ጦር፣ የኢራቅ ጦር፣ የአልቃኤዳ ሸማቂዎች፣ የአይሲስ ተዋጊዎች ሲፈራረቁባት ያለቀው አልቆ የተሰደደው ተሰዶም አሁን የቀረው 50 ሺህ ይገመታል። ራሱን የኢራቅና የሶሪያ እስላማዊ መንግስት አይሲስ በምህፃሩ የሚለው ቡድን ከተማይቱን ከተቆጣጠረበት ከ2014 ጀምሮ የፋሉጃህ ነዋሪዎችን መግደል፣ ማሰቃየት፣ ማንገላታቱ ይነገራል። የኢራቅ መንግስት እንደሚለው ከከተማይቱ ነዋሪ አይሲስን የሚደግፉት አንድ በመቶ ቢሆኑ ነው። ይሁንና ፋሉጃህ ምዕራባውያንና በምዕራባውያን የሚደገፉ መንግስታትን የሚቃወሙ አማጺያን መፍለቂያ፣ መደራጃና መሸሸጊያ የሆነችው ከ1991 ጀምሮ ነው። ያኔ አሜሪካ መራሹ ጦር ኩዌትን ከኢራቅ ወረራ ነፃ ለማውጣት በሚል ሰበብ ኢራቅን ሲደበድብ አንድ የብሪታንያ የጦር ጀት የከተማይቱን እውቅ የገበያ ስፍራ በቦምብ አጋየው። 150 ሰላማዊ ሰው ፈጀ። ሁለተኛ ጀት፣ ሁለተኛ ቦምብ 50 ተጨማሪ ሰው ተገደለ። ፈሉጃሆች ምዕራባውያንንና ታማኞቻቸውን ከዚያ ጊዜ ጀምሮ ሐራም አሉ። የነ አቡ ሙሳብ አልዘርቃዊ ደጋፊ፣ ከለላ ሰጪ፣ ተባባሪዎችም ሆኑ። አሜሪካ በ2004 ከተማይቱን ለመቆጣጠር 6500 ባህር ወለድ ጦር 1500 እግረኛ ጦር እና 2000 የኢራቅ እግረኛ ጦር ማዝመት ግድ ነበረባት በ12ኛ ዓመቱ ዘንድሮም በጣም ቢበዛ 1000 የሚገመቱ የአይሲስ ተዋጊዎችን ለመደምሰስ በ10000 የሚቆጠር የኢራቅ ጦር የኢራቅና የኢራን ሚሊሻዎች ኮማንዶ ኮማንዶና ፖሊስ ወደ ፋሉጃህ ዘምቷል ከሰማይ የአሜሪካ የጦር ጀቶችና ሄሊኮፕተሮች አሉ። ጋዜጠኛ መሐመድ አሊ ማሙሪ እንደሚለው ወታደራዊ ውጊያ ፈጠነም ዘገየ በመንግስት ኃይል የበላይነት መጠናቀቁ አይቀርም። የከተማይቱን ህዝብ ልብ ለመግዛት ግን መንግስት ብዙ መስራት፣ ብዙ መጣር፣ ከተማይቱን መልሶ መገንባት ግድ አለበት። የበርሊን የሳይንስና የፖለቲካ ጥናት ተቋም ባልደረባ ፎልከር ፔርቴስ እንደሚሉት ደግሞ ኢራቅን በአጠቃላይ ከአደገኛ ሀገርነት ለማውጣት ብልሃትም ይጠይቃል። ችግሩ በሙሉ እንዳለ ሆኖ ኢራቅ ሙሉ በሙሉ የጨነገፈ መንግስት ናት ማለቱን አልፈልግም። እርግጥ አይሲስ የሚቆጣጠራቸው ግዛቶች መጨንገፋቸው በግልጽ ይታያል። በአጠቃላይም አደገኛ ሀገር መሆኗ ግልጽ ነው። አይሲስ ኢራቅ ውስጥ ፋሉጃህን በመሳሰሉ ግዛቶች ከተመታም ሶሪያ ውስጥም እየተዳከመ በመሆኑ ዳግም የሚደራጅበት ጠንካራ መሰረት አያገኝም የሚሉ ተንታኞች አሉ። የማይንስ ዩኒቨርሲቲው ፕሮፌሰር ጉተር ሜር ግን ሊቢያ አለችለት ባይ ናቸው። በብዙ ሺህ የሚቆጠሩ የአይሲስ ተዋጊዎች ከሶሪያ ወደ ሊቢያ ተዛውረዋል። ሊቢያ መንግስት አልባ ሀገር ናት። አይሲስ እዚያ ለወደፊቱ እየተደራጀ ነው። ምናልባት ሶሪያና ኢራቅ ውስጥ ወታደራዊ ሽንፈት ቢገጥመው እንኳ የቡድኑ ፍጻሜ ነው ማለት አይደለም።